إياك أسرا سوست سورة النصر كرانا تفسيرانم أسكمت مالس سورة النصر إن تفسيرا بسم الله الرحمن الرحيم بأله سم أجبت أمره رهبت أم أزنبه ونو اللو إذا جاء نصر الله والفتح يا الله اردات عنا مكا مكفت ورأيت الناس يدخلون في دين الله أفواجا سوچنم بدن بدن إيهونو بالله الله توست سيغا با فسبح بحمد ربك واستغفره إنه كان توابا جيتان كما مسجن جار اطراو مهرتن ملمنو ارسوس اساتن بات ام تفسير ويم مابراريا اذا جاء نصر الله والفتح የአላህ እርዳታና መካን መክፈት በመጣ ጊዜ ማለትም የአላህ መልእክተኛ ሆይ አላህ እርዳታውን ለግሷችሁ፣ በሃይማኖታችሁ ድልን ባጎናጸፋችሁ፣ ሃይማኖቱንም በረዳና የመካ መከፈትም በተከሰተ ጊዜ ወረአይተ ናሰ የድኹሉነ ፊ ዲን ላህ አፍዋጃ ሰዎችንም ጭፍሮች እየሆኑ በአላህ ሃይማኖት ውስጥ ሲገቡ ባየህ ጊዜ ሰዎችንም በቡድን በቡድን እየሆኑ ወደ እስልምና ሲገቡ ባየህ ጊዜ ፈሰቢሕ ቢሐምድ ረቢከ ወስተግፊርህ ኢነሁ ካነ ተዋባ ጌታህን የማመስገን ጋር አጥራው፣ ጌታህን ከማመስገን ጋር አጥራው፣ ምሕረትንም ለምነው እርሱ ጸጸትን በጣም ተቀባይ ነውና ማለትም የተላክበት ተልእኮ መጠናቀቁን የሚያሳይ ምልክት መሆኑን ተረድተህ ለዋለልህ የድል ጸጋ ምስጋና ለማቅረብ ጌታህን እያመሰገንከው ውዳሴን አቅርብ። እነሆ እርሱ የባሮቹን ንስሓ ተቀባይና ባሮቹንም ይቅርባይ ነውና ማህርታውን ለምነው ማለት ነው።